በአዲስ አበባ ከተማ ቦሌ ቡልቡላ ወረዳ ወረዳ አስራ ሁለት ቀበሌ ገበሬ ማህበር ልዩ ስሙ ወረገኑ በተሰኘ አካባቢ ህገ ወጥ ናቸው የተባሉ ቤቶች እንዲፈርሱ መደረጋቸውን ነዋሪዎች ተናግረዋል። ከጸጥታ ኃይሎች ጋር በተፈጠረ ግጭት በሰው ሕይወት ላይ ጉዳት መድረሱንም ያስረዳሉ። መንግስት በጉዳዩ ላይ ምንም አይነት መግለጫ አልሰጠም። መለስካቸው አመሀ ተከታዩን አስተላልፏል። የአካባቢው ነዋሪዎች የሆኑና ለደህንነታቸው በመፍራት ስማቸው ይፋ እንዳይደረግ አጥብቀው የጠየቁ ምንጮች ለቪኦኤ ማምሻውን በስልክ እንዳስረዱት በቦሌ ቡልቡላ ወረገኑ በተባለው ስፍራ ህገወጥ ግንባታዎች ናቸው የተባሉ ቤቶችን ማፍረስ የተጀመረው ግንቦት 10 ቀን 2008 ዓ.ም ነው። ስለ ድምፁ ጥራት አበክረን ይቅርታ እየጠየቅን የአይን ምስክሮች ነን ያሉንን የአካባቢው ነዋሪዎች የሚሉትን እናድመጥ።

አምቡላንስ እራሱ በአይኔ በብረት ያየሁት አስር አምቡላንስ በረቡለት ብቻ አስር ወደ አሁን በቀላሉ ወደ

ተዋሩ ዝም ብሎ መታመት ነው። ወደ ተዋጅ ይሄንን መንግስት ባለስልጣናት የቀረበ ጥያቄ የለም። ምንም ብንጠይቀውም አልቻለም። በየት በኩል ነው የምንጠይቀው? ሊጠይቁ የሄዱትም እየታሰሩ ናቸው። ማረሚያ ቤት ናቸው የታሰሩ ሰዎች አሉ። እየታሰሩ ሰዎች ስንት ሰዎች ይሆናሉ? ከመቶ አምሳ በላይ ሰው ታስሯል። ሌላውን የአካባቢው ነዋሪ ነኝ ያሉኝን ደግሞ መጀመሪያ ያቀረብኩላቸው ጥያቄ

ይህን ያሉት ላይ ሊነሳበት የቻለበት የጠላት ከሆነ ሽ ጠላት ነው፣ ከጥራት ጋር መዋጋት አለበት። ግን እርስ በርሱ እንዴት እንደዚህ ይሆናል? ዜጋ መቶ ያው አልታየኝ ያው አላስቀረውም። በለውጥ ጊዜ ምን ነበር የምንሰራ? በቃ ላይ ነበርኩኝ። አላስገቡንም ነው ማታ የገባ ነው ስንመጣ በቃ እንዳልሆነ ሆኖ ያየ ነው። አሁንም እያየ ነው። ባለን የተባለ ምረቱ ግን ያው ጥይት ነበረ ቦታ ጥይት በጣም ሩምታ ነበር ተኩስ ነበረ ማለት ነው። አዎ፣ ተኩሰዋል ተኩሰዋል። የሌላ ወረዳ ሁሉ ይሰማል ድሮ። አሁን ሌላ ወረዳ ያው ይሰማ ነበረ ተኩሱ በጣም ገብቶ፣ ምንድን ነው በእናንተ እየተተኮሰ ነው ተብለን ነው። እንደውም ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከመንግስት በጉዳዩ ላይ ይፋ የተደረገ መግለጫ የለም ወደ ስፍራው የሄዱ ጋዜጠኞችም በጸጥታ ኃይሎች ስለተከለከሉ ለመድረስ እንዳልተቻለ ተመልክተናል። በመንግሥት ወገን ያለውን ምልከታ ተከታትለን ለማቅረብ የምናደርገውን ጥረት እንቀጥላለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ